ኤስ ቢ ኤስ ሬዲዮ ሀገርኛ ሪፖርት በአባይ ላይ እየተገነባ ባለው ግድብ ዙሪያ በኢትዮጵያ ግብፅና ሱዳን መካከል የሚደረገው የመጨረሻ ምዕራፍ ረቡዕ የካቲት አራት እና ሐሙስ የካቲት አምስት ቀን እንደሚካሄድ ከውጭ ጉዳይ ሚኒስቴር የተገኘው መረጃ አመለከተ። ይህን የመጨረሻውን ምዕራፍ የሚያጠናቀቁት የህግና ቴክኒካል ኮሚቴ አባላትም ነገ ማክሰኞ የካቲት ሁለት ቀን ወደ ዋሽንግተን ዲሲ እንደሚጓዙ ተነግሯል። ከዚህ በፊት የውሃ ሙሊትን በተመለከተ ሶስቱ ሀገራት ከስምምነት ላይ የደረሱ ሲሆን ሙሊቱም በዝናብ ወቅት የሚከናወን እንደሚሆን ተገልጸዋል። ረቡዕ የሚጀመረው የቴክኒክና የህግ ኮሚቴ ዋና ስራ የመጨረሻውን የስምምነት ሰነድ ለማዘጋጀት ነው ተብሏል። ይህ የሶስቱ ሀገራት የስምምነት ሰነድ የሚጸድቀው በሶስቱ ሀገራት የውጭ ጉዳይ የውሃና መስኖ ልማት ሚኒስትሮች አማካኝነት መሆኑም ተገልጿል። በኢትዮጵያ መገናኛ ብዙኃን በተለይም በሶሻል ሚዲያ የሚቀርቡ ዜናዎች በአመዛኙ አሜሪካ በኢትዮጵያ ላይ ጫና በማሳረፍ ለወዳጇ ለግብጽ ለማዳላት ወደ ኋላ ስለማትል ስምምነቱ የኢትዮጵያን ጥቅም የሚጎዳ ይሆናል የሚል ስጋት እንዳላቸው የሚያመለክቱ ናቸው። ዜናዎቹ አልፎ ተርፎውም የኢትዮጵያ መንግስት አቅመቢስ ስለሆነ በመለሳለስ የኢትዮጵያን ጥቅም አሳልፎ ለግብጽ ይሰጣል የሚል ትችታቸውን በስፋት እየሰነዘሩ ይገኛሉ። በኢትዮጵያ በኩል ጠቅላይ ሚኒስትር አብይን ጨምሮ የውሃና መስኖ ልማት ሚኒስትሩ ዶክተር ስለሺ በቀለ በዚህ ድርድር የኢትዮጵያ ጥቅም እንደተጠበቀ እንደሚጠናቀቅ ደግሞ ደጋግመው ይናገራሉ። ጠቅላይ ሚኒስትሩ በዚህ ድርድር ሁላችንም አሸናፊ ሆነን የምንወጣበት እንጂ እኛ ተሸናፊ አንሆንም በማለትም ፓርላማ በተገኘ ወቅት ባለፈው ሰኞ በአጽንኦት ተናግረዋል። እስካሁን በተደረገው ስምምነት መሰረት በመጪው የክረምት ወራት የውሃ ሙሌት ይጀመራል። የግድቡ ኃላፊዎችም በዚሁ ወቅት በግድቡ የሚቋጠረው ውሃ ሁለት ተርባይኖችን ማንቀሳቀስ እንደሚችል ገልጸዋል። ሁለቱ ኃይል አመንጭ ተርባይኖች በመጪው ታሳሶር ኃይል ማመንጨት እንደሚጀምሩም ተናግረዋል። ይህንን በተመለከተ ዶክተር አብይ የግብፁን ፕሬዚደንት አብዱል ፈታህ አልሴሲን በዚህ በአዲስ አበባ እንደሚያነጋግሯቸው ቅርጽ ይዟል። የግብፁ ፕሬዚደንት ለሰላሳ ሶስተኛው የአፍሪካ መሪዎች ስብሰባ እዚህ አዲስ አበባ ይገኛሉ። በአዲስ አበባ እየተካሄደ ባለው የአፍሪካ መሪዎች ስብሰባ አዲስ አበባ በከፍተኛ የፀጥታ ጥበቃ ስር ወድቃለች። በአጋጣሚው የካናዳ ጠቅላይ ሚኒስትር ትሮዶም ስለተገኙ የጸጥታውን ጥበቃ ከምን ጊዜውም በላይ የከረረ እንዲሆን አድርጎታል። ከፌዴራል ፖሊስ በተጨማሪ የሪፐብሊካን ጋር የሚባለውና ባለቀይ ኮፍያው ልዩ የምድር ጦር ሀይል በጥበቃ ተሰማርቶ መሪዎቹ በሚመጡበት ሰዓት የመንገድ ጥበቃው ከበፊቱ በተለየ መልኩ የጸጥታ አጠባበቁ ጠበቅ ማለቱ ይስተዋላል። ሰውም ዝር እንዳይል የሚደረግበት ሁኔታም አለ። መንገድ ሲዘጋም መኪና ባጋበ አይቆምም። ሲቪል ለባሽ ባለትጥቅ ወታደሮችም በስፋት ተሰማርተው ይታያሉ። የአፍሪካ መሪዎች ስብሰባ ትናንት እሁድ የተጀመረ ሲሆን ዛሬ ሰኞ የካቲት ሁለት ቀን እንደሚጠናቀቅም ይጠበቃል። ከነገ ማክሰኞ ጀምሮ አዲስ አበባ ከውጥረቱ ተንፈስ ትላለች ተብሎ ተገምጧል። ከተለያዩ የህብረተሰብ ክፍሎች እና ከጤና ባለሙያዎች ጭምር በኮሮና ቫይረስ ምክንያት የኢትዮጵያ አየር መንገድ ወደ ቻይና የሚያደርገውን በረራ እንዲያቆም ቢወጣው ጉዱ አየር መንገዱ አሁን በያዘው አቋሙ እንደሚሰራ በድጋሚ አስታወቀ። የቻይና ጉዞ አይቋረጥም ማለት ነው። ይህንን አቋም የአፍሪካ ህብረትም ይደግፈዋል። የአየር መንገዱ ዋና ስራ አስኪያጅ አቶ ተወልደ ገብረ ማርያም እንደገለጹት አየር መንገዱ በተለያዩ ሀገራት በተመቻቸ ጊዜ ብቻ መብረርን አይመርጥም በክፉም ጊዜ ቢሆን በረራውን ይቀጥላል ግን ጥንቃቄ በተሞላበት ሁኔታ ነው ብለዋል። ከዚህ በፊትም ሳርስ ቫይረስ በቻይና ተከስቶ በነበረ ጊዜ አየር መንገዱ በረራ አለማቋረጡን በማስታወስ አሁን የኮሮና ቫይረስ በብዛት በሚገኝበት ውሃን ከተማ በረራ እንደሌለ እና በሌሎች የቻይና ከተሞች ወረሽኑ በእጅጉ ከቁጥጥር ውጭ ስላልሆነ በጥንቃቄ በረራውን እንደሚቀጥል አስታውቀዋል። ትናንት እሑድ አየር መንገዱ በሰጠው መግለጫ በኢትዮጵያ አየር መንገድ ሙሉ ለሙሉ በሩን መዝጋት አለበት እስካልተባለ ድረስ አየር መንገዱ ቻይና ባይበርም በአንድ ወይም በሌላ መልኩ የኮሮና ቫይረስ ያለባቸው ሰዎች ሊያጋጥሙ እንደሚችሉ የታወቀ ነው። ስለዚህም እስካሁን እያደረግን እንዳለ ነው ሙሉ ምርመራ እያደረግን በረራችንን እንቀጥላለን ብለዋል። በኢትዮጵያ በኩል ከውሃን የሚመጡ ማናቸውም መንገደኞች በኳራንቲን ውስጥ እንደምታቆይ የኢትዮጵያ መንግሥት አስታውቋል። በድሬዳዋ የሚገኘውና ከአራት አመት በፊት ባለ ንብረቱ የቱርክ ኩባንያ ዘግቶት በመጥፋቱ የኢትዮጵያ ንግድ ባንክ ለጨርቃ ጨርቅ ፋብሪካው ያበደረውን አምስት መቶ ሚሊዮን ብር በመነሻነት ሀራጅ ቢያስነግርም አንድም ድርጅት ወይም ግለሰብ ፍላጎት እንዳላሳየ ባንኩ አስታወቀ። ከሰባት አመት በፊት እንደ አውሮፓ አቆጣጠር በሁለት ሺህ አስራ ሶስት የተመሰረተው የጨርቃጨርቅ ፋብሪካ በስራ ላይ ሶስት አመት ብቻ የቆየ ሲሆን ባለፉት አራት አመታት እዚህ ቢሆንም ነው ቆይተዋል በዚህ ውስጥ ባንኩ ሶስት ጊዜያት ጨረታ አውጥቶ በሶስቱም ጊዜያት ፈላጊ በመጥፋቱ ሳይሳካ ቀርቷል። አራተኛ ጊዜ ጨረታ አውጥቶ በዚህም ደፍሮ የሚገባ ግለሰብ ወይም ድርጅት አለመገኘቱን ባንኩ ባንኩ ተናግሯል። የኢትዮጵያ ንግድ ባንክም ሆነ የኢትዮጵያ ልማት ባንክ በቱርክ ኩባንያዎች ላይ በርካታ ብድር ሰጥተው ማስመለስ እንዳቃታቸውም ከዚሁ ጋር ተያይዘው የወጣው ዜና ያመለክ ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ማክሰኞ ጥር ሀያ ስድስት ቀን የገናሌ ዳዋን የኤሌክትሪክ ማመንጫ ግድብን መመረቁ እውነት የዚሁ ግድብ ቀጣይ የሆነውን የገናሌ ዳዋ ስድስት ግድብን የሀገር ውስጥ ባለሀብቶች እንዲገነቡት ጥሪ ያቀረቡ። የገናሌ ዳዋ ስድስት ግንባታ ወደ አንድ ቢሊዮን ዶላር እንደሚያስፈልግ ተገምቷል። ማክሰኞ የተመረቀው የገናሌ ዳዋ ግድብ ሁለት መቶ ሀምሳ አራት ሜጋዋት የኤሌክትሪክ ኃይል የሚያመነጭ ሲሆን ግንባታውም አራት መቶ ሀምሳ አንድ ሚሊዮን የአሜሪካን ዶላር መፍጨቱ ተነግሯል። ጠቅላይ ሚኒስትሩ ለቀጣዩ ፕሮጀክት ለግል ባለ ሀብቶች ጥሪ ሲያቀርቡ በሀገሪቱ የሀይል አቅርቦት መስክ የመጀመሪያው ትልቁ መሆኑ ነው። ነባሮቹ የኦርቢስና ኢትዮኒፖን ኩባንያዎች ሁለት በትውልድ ኤርትራውያን እንደገዙት ተገለጸ። በገዢዎቹ በኩል በአስራ ዘጠኝ መቶ ሀምሳዎቹ የተመሰረተው ኦርቢስ ሜርሴዲስ ቤንዝና ሬኖልድ መኪናዎችን በማስመጣት የሚታወቅ ሲሆን የዚህን የመግዣ ዋጋ አዲሶቹ ባለንብረቶች አልገለጹም። የአይሲዙ እና የማዝዳ መኪናዎችን በማስመጣት የሚታወቀው ኢትዮንቁንም የግዢ ዋጋ አልተገለጸም። ሆኖም አንዳንድ ወገኖች ገዥዎቹ ወደ ሰላሳ ሚሊዮን ዩሮ አውጥተውበታል የሚል ዘገባ አሰምተዋል። እጅግ አነስተኛ ቢሆንም ኢትዮጵያ የራሷን የነዳጅ ምርትን መጠቀም መጀመሯን የማዕድንና ነዳጅ ሚኒስቴር አስታወቀ። የሚኒስቴር መስሪያ ቤቱ እንደገለጸው ባለፉት ስድስት ወራት አንድ ሺ ስድስት መቶ ሀምሳ በርሜል ድፍድፍ ነዳጅ ለሀገር ውስጥ ገበያ መዋሉ አስታውቋል። በዚህ አንድ ሺ ስድስት መቶ ሀምሳ በርሜል ድፍድፍ ነዳጅ ለሀገር ውስጥ ገበያ በማቅረቡ ሀምሳ አምስት ሺ ዘጠኝ መቶ ዘጠና አራት ዶላር ማዳን መቻሉም ተገልጿል። ይህ ነዳጅ ከኦጋዴን የሚወጣ ሲሆን ለወደፊቱም ወደ ውጭ ሀገር ለመላክ እስከ ጅቡቲ የማስተላለፊያ ቱቦ እየተገነባ እንደሚገኝም ተገልጿል። ጅቡቲ በሚሰራው ማጣሪያ በመጠቀም ወደ ተለያዩ ሀገሮችን እንደሚላክ ተገልጿል። በአሁኑ ጊዜ የተከሰተ የተባለውን የገንዘብ ዝውውር እጥረትን በተመለከተ የብሔራዊ ባንክ ጠበቅ ያለ ሕጎችን በማውጣት ላይ እንደሚገኝ የደረሰን ዜና መለከተ በተገኘው ዜና መሰረት ሁሉም የግል ንግድ ባንኮች ደንበኞቻቸውን ያልተከፈለ ብድሮችን ከነ ተበዳሪዎቹ ስም ዝርዝር የብድሩን መጠንና የክፍያውን ጊዜ እንዲያቀርቡ መጠየቁንም ያብራራል። ከዚህም በተጨማሪ ባንኮቹ የገንዘብ ዝውውራቸውን መጠን ካሽ ፍሎው ስቴትመንት እስከ መጪው ሰኔ ሰላሳ ቀን ድረስ እንዲያቀርቡና ተፈቅዶ የተለቀቀውን የብድር መጠንና ተፈቅዶ ግን ያልተለቀቁ ብድሮችን እንዲያሳውቅ ትዕዛዝ መተላለፉንም ዜናው ጨምሮ ያስረል። በዚሁ ትዕዛዝም ባንኮች ያልተወራረዱ ቼኮችን እንዲያወራረዱ ይህንን በፍጥነት ስራ ላይ ካላዋሉ ባንኮች ኃላፊነቱን እንደሚወስዱ ብሔራዊ ባንኩ አስገንዝበዋል። ባንኮች ከባንኮች ጋር ወደ ስድስት ቢሊዮን የሚደርሱ ያልተወራረዱ ቼኮች እንዳሉባቸው ብሔራዊ ባንኩ በዚሁ ጊዜ ገልጸዋል። በባንኩ ገለጻ መሰረት በሀያ አመታት ውስጥ ለመጀመሪያ ጊዜ የተፈጠረውን የጥሬ ገንዘብ ክምችት ሊኩዲቲ እጥረት በኢኮኖሚና በባንኮቹ ህልውና ላይ ከፍተኛ ተጽዕኖ ያሳድራል ተብሎ ተሰግቷል። በተለይም የግል ባንኮች ደንበኞችን በበቂ ሁኔታ ባለማፍራታቸው በቁጠባና ተንቀሳቃሽ ሂሳቦች ተጠማጭ ማበጀት አልተቻላቸው በማለት ብሔራዊ ባንኩ ገልጿል። ይህም በመሆኑ ባንኮች በሚያበድሩትና በሚያስቀምጡት መካከል ያለ መጣጣም ይታያል። ይህ በቁጥር ሲቀመጥ በብድር የሰጡት አርባ መንብቱ ሲሆን ብር ማሰባሰብ ደግሞ ሀያ በመቶ ብቻ ላይ ቆሟል በማለት ብሔራዊ ባንክ ገልጿል። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።